የዋዜማ አቋምና ጥሪ በወቅታዊው የኢትዮጵያ ጉዳይ ላይ። ኢትዮጵያ አሁን የደረሰችበት ፖለቲካዊ ቀውስ ከወትሮ በተለየ አስጊና አስከፊ አደጋን ያረገዘ ሆኖ ይታያል። የፖለቲካ ቀውሱን የመልካም አስተዳደር እጦት፣ የዲሞክራሲ አለመዳበር እያሉ መግለጽ ከፊታችን የተደቀነውን አደጋ አቅልሎና የተለመደ አስመስሎ የሚያቀርብ አሳሳች መነሻ ነው። ምክንያቱም ስለ መልካም አስተዳደርም ሆነ ስለ ዲሞክራሲ መዳበር ለመነጋገር በቅድሚያ መሟላት የሚገባቸው ነገሮች ስላሉ ነው። እነርሱም በሰላም የምትኖር ሀገር፣ ቢያንስ በህይወት የመኖርና መሰረታዊ ፖለቲካዊ ተሳትፎ የማድረግ መብታቸው የተከበረላቸው ዜጎች እና እነዚህን ተግባራዊ ለማድረግ የሚችል አስተዳደር ናቸው። በአሁኑ ወቅት እነዚህ ቅድመ ሁኔታዎች ከመቼውም ጊዜ በባሰ መልኩ ከሀገሪቱ እየጠፉ ነው ወይም ጠፍተዋል። ሀገሪቱ አሁን ያለችበትን አደገኛ ሁኔታ በአጭሩ ለመግለጽ መንግስት በመላ ሀገሪቱ ዜጎች ዘንድ ያለው ህጋዊ ተቀባይነትና ታማኝነት ወትሮም ከነበረበት ዝቅተኛ ደረጃ ወርዶ ፈጽሞ ተሸርሽሯል። ገዢው ድርጅት ህወሓት ኢህአዴግና የሚመራው መንግስት የሀገሪቱን ፖለቲካዊ ፍላጎቶች፣ ጥያቄዎች፣ አማራጭ መፍትሄዎችንና ተያይዘው ሊመጡ የሚችሉ አደጋዎችን ለመረዳት አልቻሉም። መንግስት ዝቅተኛ የሚባለውን አቀራራቢ የመፍትሄ እርምጃ ለመውሰድ እንኳን አቅምም ሆነ ፖለቲካዊ ፍላጎት እንዳለው የሚጠቁም ምልክት ማግኘት አስቸጋሪ ሆኗል ቅሬታቸውን በሰላማዊ መንገድ ለማቅረብ በሚሞክሩ ዜጎች ላይ ጭካኔ የተሞላበት እርምጃ መወሰዱ በስፋት ቀጥሏል በዚህም በርካታ ወገኖች እየተገደሉ ነው ሌሎች ደግሞ መታሰራቸው መደብደባቸው ለስቃይ መዳረጋቸው እንደቀጠለ ነው ይህ ሁኔታ በፍጥነት ካልቆመ በብዙዎች ዘንድ አደገኛ እልህና ቂም መፍጠሩ አይቀርም። መንግስት በሚከተለው ሁሉንም ድምጾች በጉልበት የማፈን አካሄድ የተነሳ የፖለቲካ ማህደሩ ጨርሶ ተዘግቷል። ቁጥሩ በፍጥነት እየጨመረ የሚገኝ ህዝብ በመንግስትና በሰላማዊ ትግል ተስፋ እየቆረጠ ነው። ይህ ወዴት እንደሚጎትተን የቅርብ ጊዜ ታሪካችን አስተማሪ በሆነን ነበር። የብሔረሰቦችን ማንነትና መብት በማስከበር ስም በሀገራችን ህዝቦች መካከል ሲዘራ የሰነበተው የእርስ በርስ መጠራጠር በመንግስት በራሱና በሌሎችም ቡድኖች ቀስቃሽነት እጅግ ተባብሷል። የትብብርና የመተማመን ምልክቶች አሁንም አሉ። ማህበራዊና ባህላዊ ትስስሮችም አልጠፉም። ሆኖም አሁን በሚገኙበት ሁኔታ ለጋራ የፖለቲካ መፍትሄ የሚያበቁ መሆናቸው የሚፈተንበት ጊዜ ላይ ደርሰናል። በተለይ በማወቅም ባለማወቅም የትግራይ ህዝብ ከሌላው ኢትዮጵያዊ ወገኑ የተገለለ ሆኖ እንዲታይ የሚያደርግ አደገኛ ቅስቀሳም ይታያል። የዚህ መነሻ በዋናነት የህወሓት አመራር ተግባርና ፕሮፓጋንዳ ቢሆንም ሌሎችም እሳት ላይ ነዳጅ መጨመሩን ተያይዘውታል። በዚህም ምክንያት ብዙዎቹ የብሔሩ ተወላጆች ከሁለት ያጣ መስለው በፍርሃት ተሸብበው ይታያሉ። የኦሮሞና የአማራ ህዝቦችና የፖለቲካ ሊሂቃን እንዳይተማመኑ የሚያደርገው ሙከራም ቀጥሏል። እነዚህን መዘዘኛ አዝማሚያዎች በጋራ መቀልበስ ይኖርብናል። ህወሓት ኢህአዴግ የሀገሪቱን ተጨባጭ ፖለቲካዊ እውነታ ከመካድ አዙሪት ወጥቶ እውነታውን ሊጋፈጥ አልቻለም። እውቅና ላልሰጠው ችግር መፍትሄ ያመጣል ብሎ መጠበቅም ቂልነት ይሆናል። ድርጅቱ ሀገሪቱን በጊዜ ከጥፋት ለመታደግ ወደሚያስችል እውነተኛ የፖለቲካ ድርድር እንዲመጣ መገፋትና መገደድ እንዳለበት የሚያከራክር አልሆነም። በተመሳሳይ የፖለቲካ ቀውስ ውስጥ የሚገቡ ሀገሮች ከቀውሱ የመውጫው ወሳኙ ቁልፍ የሚገኘው ስልጣን ላይ በያዙ ግለሰቦችና ቡድኖች ዘንድ ነው። ሌሎች የፖለቲካና የሲቪክ ቡድኖች ለዲሞክራሲያዊ ሽግግር የማይተካ አስተዋጽኦ ማበርከት ይችላሉ። ሆኖም ስልጣን የያዙ ወገኖች የለውጡን ተፋሰስ መሰረታዊ አቅጣጫ የመወሰን አቅም አያጡም። ኢህአዲግ ሀገሪቱን ከፍተኛ ዋጋ ወደሚያስከፍለን የመጠፋፋት፣ የመለያየትና የእርስ በርስ ጦርነት መንገድ እንዳይወስዳት መከላከል የሁላችንም የግልና የጋራ ኃላፊነት ነው። ኢትዮጵያ አትፈርስም። በድጋሚ ወደ እርስ በርስ ጦርነት አንገባም። በኢትዮጵያ በብሔር ማንነት ላይ ያነጣጠረ የተደራጀ ጥቃት ሊፈጸም አይችልም ወዘ ተብሎ ራስን ማታለልና ማዘናጋት ብዙ ዋጋ ሊያስከፍለን ይችላል። የእነዚህ ሁኔታዎች ድምር ውጤት ሀገሪቱን በአጭር ጊዜ ውስጥ ሁላችንንም ሊጎዳ ወደሚችል ቀውስ ሊያሸጋግራት የሚችልበት እድል አለ። ይህ ከመሆኑ በፊት በግልና በቡድን በመንቀሳቀስ አደጋውን ማስቀረት ይገባል። ከዚያም ሁሉንም ዜጎች በእኩልነት የሚያስተናግድ ህግ፣ የበላይ የሆነበት የዜጎች መሰረታዊ መብቶች የሚከበሩበት ስርዓት የመገንባት እድል ሊኖር ይችላል። እነዚህ ሁኔታዎች ሁላችንንም ሊያሳስቡ የሚችሉ እንደሆኑ እንገነዘባለን። ይህን መሰሉ ወቅት ኃላፊነታችንን ሌሎች እንዲሰሩልን የምንጠብቅበትም አይደለም። አሳሳቢና አስከፊ ሁኔታዎችን የመቀየር የመጀመሪያ እርምጃ ስጋቱን ራሱን፣ እንዲሁም መፍትሄ የሚሉትን መስማት እንደሆነ እናምናለን። በዚህ መነሻነትም የዋዜማ ሬዲዮ ኤዲቶሪያል ቡድን የሚከተሉትን ጥሪዎች በትህትና ለወገኖቻችን ሁሉ ያቀርባል። ሐሳቦቹ መልካም ሆነው ካገኛችኋቸው ተከተሏቸው። ስህተት ከሆኑ አርማችሁ ተግብሯቸው። ጥሪያችንና ተማጽኗችን በጎ ህሊና ላላቸው ሁሉ ይድረስ። አንደኛ በየትኛውም መንገድ በምናውቃቸው እና በምናገኛቸው የኢህአዴግ አመራሮች እና አባላት ላይ ግፊት ማድረግ ይህም ስጋታችንን፣ ፍላጎታችንና አደጋውን ያለመሸፋፈን በግልጽ ማስረዳትን፣ መከራከርን፣ የበኩላቸውን እንዲያደርጉ መገፋፋትን ሁሉ ያካትታል። ሁለተኛ በየትኛውም መንገድ በግል በምናውቃቸውና በምናገኛቸው የክልልና የፌዴራል ፖሊስ የመከላከያና የደህንነት አመራሮችና ተራ አባላት ላይ ግፊት ማድረግ በተለይም ጅምላ እስሩ፣ ግድያው፣ አፈናው፣ ማሰቃየቱና ማሳደዱ እንዲቆም በግላቸውም ሆነ ከባልደረቦቻቸው ጋር ጥረት እንዲያደርጉ ማስረዳት፣ ማሳመንና መገፋፋት ያስፈልጋል። ሶስተኛ የሀገሪቱ ጉዳይ ያገባናል የሚሉ የፖለቲካ ድርጅቶች ያለምንም ቅድመ ሁኔታ ውይይትና ድርድር ለማድረግ መቀመጥ አለባቸው። በዚህ ሂደትም መሰረታዊ አቅጣጫ የሚጠቁሙ ሀገሪቱ በሕዝብ የተመረጠ መንግስት እስኪረከባት የሚኖረውን ሂደት የሚያሳይ ዝቅተኛ የጋራ የድርጊት መርሃግብር ወይም ሮድማፕ ነድፈው ከወዲሁ ለሕዝብ ያሳውቁ። ይህ ውይይትና ድርድር በተቻለ መጠን ማንንም ያላገለለ ቢሆን ይመረጣል። በሀገር ቤትም በውጭም በሚቻለው መንገድ ሊከናወን ይገባዋል። የተለያዩ ድርድሮች የየራሳቸውን አማራጮች ለህዝብ ማቅረብም ይችላሉ። ቁም ነገሩ ለህዝብ መጪውን ጊዜ የሚጠቁሙና ተስፋ የሚሰጡ አማራጮች መቅረባቸው ነው። ይህ ሲደረግ ሶስት መሰረታዊ ጭብጦች ሊዘለሉ አይገባም ብለን እናምናለን። እነርሱም ሁሉንም ነገር ከዜሮ መጀመር የለብንም የምንገነባው ስርዓት መሰረታዊ የዲሞክራሲ መርሆች በተግባር የሚያከብር መሆን አለበት። ፌዴራላዊ የመንግስት አወቃቀር ለዲሞክራሲያዊ ሽግግር ቁልፍ መነሻ ተደርጎ መወሰድም ይኖርበታል። አራተኛ የሀገሪቱ ጉዳይ ያገባናል የሚሉ ሲቪክ ቡድኖችና ድርጅቶችን በበኩላቸው የራሳቸውን የተናጥልና የጋራ ኃላፊነት መወጣት አለባቸው። እነዚህ ሲቪክ ድርጅቶች ራሳቸውን ከፖለቲካ ድርጅቶች አላስፈላጊ ተጽዕኖ መጠበቅ አለባቸው። እንዲያውም የፖለቲካ ኃይሎቹን የመምከር የመግሰጽ ሚናቸውን ከወዲሁ ማጠናከር ይኖርባቸዋል። እነርሱም ለሀገር ይበጃል የሚሉትን የጋራ ምክረ ሀሳብ ለህዝብ ቢያቀርቡ ትልቅ አስተዋጽኦ ይሆናል። ይህ ሀገር ቤትም ሆነ በውጭ ያሉትን ሁሉ የሚመለከት ነው። ሁሉም አካባቢያቸው በሚፈቅድላቸው ሁኔታ ተቀራርበው መመካከር ግንኙነቶችን መፍጠር ይችላሉ። ይህ በተለያየ ቅርጽና ዓላማ የተቋቋሙ ቡድኖችንና ማህበራዊ ተቋማትን ማለትም የእምነት ተቋማት ስብስቦችን፣ የሙያ ማህበራት ስብስቦችን ሁሉ የሚጨምር ሆኖ ለዚሁ ዓላማ የሚፈጠሩ ስብስቦችንም የሚመለከት ነው። አምስተኛ፣ የፖለቲካ አመለካከት የብሔርም ይሁን የሃይማኖት ልዩነት ሳይገድበን፣ ሁኔታው በሚፈቅድልን መልኩ ከወትሮ በበለጠ መገናኘት የኖረውን ማህበራዊ ትስስርና የወንድማማችነት መንፈስ ማጠናከር አስፈላጊ ሆኖ ይታያል። ይህ እንቅስቃሴ ለሁሉም ወገን መተማመን የበለጠ ያሰርጻል። የተዘራውን የመጠራጠር ዘር ያከስማል። ምናልባት ግርግር ቢፈጠር እንኳን በቀላሉ ለመረዳዳት ያስችላል። ስድስተኛ ኢትዮጵያውያን የጋራ ሕመማቸውንና ተስፋቸውን የሚነጋገሩባቸውን የጋራ መድረኮች ሁኔታው በሚፈቅድ መጠን ማስፋፋት ዜጎች አንዱ ስለሌላው እንደሚያስብ እንደሚጨነቅ መናገርም መስማትም ይፈልጋሉ። ኢትዮጵያውያን የወገኖቻቸውን የፍቅር፣ የመተማመንና የተስፋ ድምጾች መስማት ይሻሉ። ኢትዮጵያውያን ከራሳቸው ጋር መታረቅ ይፈልጋሉ። ለወገኖቻቸው የጋራና የተናጠል ህመም ያላቸውን ሀዘን መግለጽም ይሻሉ። ልዩነቶቻቸውን፣ ጥላቻን፣ እልህ ባልተጫኑ መንፈስ መወያየትም ይሻሉ። ማንንም ሳንጠብቅ ድምጻችንን እንሰማማ። ሰባተኛ የጥላቻ ንግግር የጥፋት መጀመሪያ ነው። በግልም ሆነ በአደባባይ በየትኛውም ሁኔታ ውስጥ በአንድ ብሔር፣ ሃይማኖት ወይም ሌላ አይነት የሰዎች ስብስብ ላይ ያነጣጠሩ የጥላቻ ንግግሮችን ማስወገድ የሰላም ሁሉ መጀመሪያ ነው። የጥላቻ ንግግሮችንና ቅስቀሳዎችን ማስወገድ ግዴታ ነው፤ ተደርጎ ሲያጋጥመንም ስህተት መሆኑን ማስረዳት የሁላችንም ግለሰባዊ ኃላፊነት ነው። የፖለቲካ ልዩነትን ለማሳየት የሌላኛውን ወገን ሰብአዊነት መካድና እንደሌለ ፍጥረት መሳል፣ ግለሰቡንና የመጣበትን ቡድን እንደ ሰው እንዳይቆጠሩ መቀስቀስ ሁሉ ከአደገኛ የጥላቻ ንግግር የሚቆጠሩ ናቸው። በጥላቻ ንግግሮች የሚያተርፍ ሀገር የለም። ስምንተኛ ዓለም አቀፉ ማህበረሰብ ኢትዮጵያ ያለችበትን ሁኔታና እያንዣበበ ያለውን ተጨባጭ አደጋ በትክክል እንዲረዳ በስልትና በትጋት መንቀሳቀስ አስፈላጊ ነው። ይህ ሰላማዊ ሰልፎችን ከማድረግ የዘለለ ልህና ቁጭትን ከመግለጽ የጠለቀ ተልዕኮ መሆኑ ልብ ሊባል ይገባል። ዘጠነኛ፣ በሀገር ውስጥና በውጭ የሚገኙ መገናኛ ብዙሃንና ጋዜጠኞች ሀገራችን ይህንን አስጊ ወቅት አልፋ ወደ ተሻለ ምዕራፍ እንድትሸጋገር ተመሳሳይ ጥሪዎችን፣ መልዕክቶችን ያስተላልፋሉ ብለን እናምናለን። የሚቻል ከሆነም ተመሳሳይ ርዕሰ አንቀጾችን በተመሳሳይ ወቅት በማሰራጨት ወይም በሌላ በሚመቻቸው መንገድ የጋራ ድምጾቻቸውን እንዲያሰሙ እንማጸናለን። ጥሪያችንና ተማጽኗችን ያለምንም ልዩነት በጎ ሕሊና ላላቸው ኢትዮጵያውያን ሁሉ ይድረስ። ዋዜማ ሬዲዮ ነሐሴ 2008 ዓመተ